Kesagadela sibure tu ni a chinegalu masare moto komo sika ywanala iyo taka na sibure tu ni a chinegalu komo. बना सा बना

ያን የቀደመ ድምፅ ቃል የገባንበትን የኔና ያንተን መልስ መልሰን በማሰማት በወጉ የምንደርደር አዲሱ ያግመን ያነሳ ርስ ነው። ስለ ሙዚቃ እናወራ። አሁን አዚም ልትለኝ ነው። ብዙ ጊዜ ድምፃውያን መግቢያው ላይ እንደሚያደርጉልን እንደው በሱ ቢጀመር ድምፃዊ አዲስ አበበ። ዛሬ ብዙ የሙዚቃ ርዕሶች ቢኖሩም ዋናው አነጋጋሪ ጉዳይ አብዛኛውን የሙዚቃ ምርጫችን ያደረግነው እያነጋገሩም እየተሰሙም ያሉት የቴዲ አፍሮ ዜማዎች ናቸው። ከመድረሳቸው በፊት ቀደም ያሉትን ሳምንታት ብዙ አነጋግረዋል። ከቴዲ ጋር ስራዎች ከመውጣታቸው በፊት እየተንከባለለ ሄደ የሰነበተ ቀጠሮ አለን። ብዙ ጊዜ ሙዚቃዎቹን ስናሰማ እንግዳውን አርቲስቱን አቅርበን ነው ሙዚቃውን በሙሉ የምናጫወተው። ዛሬ ግን ቴዲ ሳይኖር ሙዚቃውን ያበዛንበት ከዚህ ቀደም የሰጠነው ቀጠሮ ደረሰ። የማይቀር እና የደረሰ ስለሆነ ቴዲም እንዲያስብበት ቴዲ ብዙ ጊዜ ፍቃደኛ ሆኖ የሚቀርብ ነው። ካናገር ነው የሰነበተ በመሆኑ አድማጮች ግራ ሊጋቡ ቢችሉም ምክንያቱም መናገር ያለብን ይመስለኛል እና በተደጋጋሚ የገጠሙን ኋለኛው ላይ የነበሩ ስራውን የሚያቀላጥፉ የሱ ሙዚቃ ስራ አስኪያጆች በሚገባው መንገድ የሄዱ አይመስለኝም። ቀጠሮ ይዘን ተነጋግረን ያን ቀጠሮ ወደሚቀጥለው የሚመጣበት ሰዓት ማመቻቸት ተስኗቸው ተመልክተናል። ያልተሳካው ቀጠሮ ከቴዲ ፍቃደኝነት መጓደል አለመሆኑን ለመግለጽ ነው። ቴዲ ሁልጊዜም ፍቃደኛ ነው እና አሁንም በሚያነጋግሩት ስራዎቹ ላይ ይገኛል ለማለት ነው። እዚች ላይ ትንሽ እንድል ፍጠር ፍጣር ጠይቃለሁ። እሺ ፕሮሞተሮቹ ወይም ስራ አስኪያጆቹ በዛ ያለውን ድርሻ ቢወስዱም ለቀጠሮ አለመሳካት ቴዲም ትንሽ መውሰድ አለበት ብዬ አስባለሁ። ምክንያቱም የእሱ ስራ አስኪያጆች ናቸው ከቪኦኤ ጋር በዚህ ቀን ቀጠሮ እንዳያዝን አቃለሁ። ምን ደረሰ ማለትም ይኖርበታል ብዬ አስባለሁ። ቴዲ እንዳልከው እንግዲህ ሻለቃ ግርማ ያነሱትን የአቶ አሰፋ ጫቦን ቃል እንዋል ሚነደፍ ሀሳብ በመለያየት ምሳሌ ሞቱ እንዲህ ነበር። ቀዋጭ ነው ነበር ያል ነው። ዛሬ አስራ አምስት ያስተዋወቅነው በቀጠሮ ያሳደርነው እንዲሁን እንጂ፣ ዛሬ ዛሬ ስንል አድማጭ ስለ ዛሬ የምናወራ ይመስላል። ዜማዎቹን በዝግጅቱ የተነሱ ድምጾች እነ ሻለቃ ግርማን እንጠቅሳለን። የዚያን ዕለት ራዲዮ መጽሔት ዝግጅት ላይ የነበሩ ድምጾች ናቸው የተወሱት። ታዲያ ዛሬ ላይ ያቀጠሮ ተከብሯል አልተከበረም? ሁለቱንም ሊሆን ይሆን ራሱ ለምን አይናገርም? ከሁሉ በፊት አዲሱ የእኔ እናንተን

ከተገናኘን ቆይተናል፣ ረጅም ጊዜ ነው። እንደውም ስመጣ ከአንተም ጋር በአካል እንገናኝ ነበር ተጋሽ አዲስ አንተንም በረጅም ጊዜ ነው የተገናኘ ነው። በጣም ጊዜው ረዝመዋል። አሁን እና እንደ ክሱ ከሆነ እንግዲህ የእኔ ጥባትም ከሆነ የጎደነ ደግሞ ካለከሳለው እንግዲህ ለነገሩ በደንብ ፈልጋችሁ ከሆነ በእውነት እኔም ለመጥፋት ሞክሬ አላውቅም። ወደዛ ከመጣሁ ትንሽ ቆየት አልኩ መሰለኝ ያን ያህል ደሞ በደም ፈልጋችሁኝ ነበር እንዴ? ወደኔ ብቻ ሆነ ነገሩ፣ ብዙ የፈለግን ይመስላል። ቀደም ባሉት ጊዜያቶች እኔ እናንተ የመነጋገር የመቀጣጠር መቀጣጠር እድል ነበረንና ብቻ ተከላክ እያለሁ እስከ መጨረሻው ባልዘልቅም፣ ከቅሬታውም ከክሱም በላይ ግን እንኳን ደህና መጣህ ነው ሰላምታችን። ክስና ካሳ ይገናኛሉ፣ ያገናኘ ነው ይመስላል። ቀደም ብለን እንደ ጠቆም ነው በሬዲዮ ጣቢያው በሌላ ፕሮግራም በመቅረብ ቀደም ብለን ለአድማጮች በሰፊው ያሰማ ነው ያን ቀጠሮ የተሰጠበት ቃል ገብተንበት የነበረውን ፕሮግራም ዛሬ አናካሂድም። ሌላ ቃል ግን አድሰን ነው የምንለያየው። እዚህ በሚቀጥለው ሳምንት ለሚደረገው ስነ ስርዓት ትገኛለህና በስነ ስርዓቱ ማግስት ምናልባትም በድምፅ ብቻ ሳይሆን በምስልም የሚታይ ስቱዲዮቻችን እንደወትረው ብቅ ብለህ ጥሩ ወግ ይኖረናል ብለን ተስፋ እናደርጋለን። ባለቤትህም ብቅ እንደምትል ሰምቻለሁ። ምናልባትም ሁለታችሁንም ብናገኝ መልካም ይመስለኛል። እሺ፣ እሺ በሚገባው መጠን እናንተ የሚያደርግ ና ከአድማጮቻችን ጋር እንገናኛለን። ቴዲ አፍሮ ቴዎድሮስ ካሳሁን፣ ሳምንት በሰላም ለመገናኘት ያብቃን። እናመሰግናለን። እግዚአብሔር ይስጥልን። ሌላ አመሰግናለሁ። እግዚአብሔር ይስጥልኝ በጣም